የጀርመን የዲጂታል ጥቃት ተከላካይ መስሪያ ቤት የመሪዋ መንግስት አንጌላ ሜርክልን ጨምሮ በመቶዎች የሚቆጠሩ ፖለቲከኞችና ታዋቂ ሰዎች ላይ የመረጃ ዘረፋ መፈጸሙን ይፋ ካደረገ ከጥቂት ቀናት በኋላ አንድ የ20 ዓመት ወጣት ተጠርጣሪ በቁጥጥር ስር እንዳዋላ መለከተ። ተጠርጣሪ ወጣት ወንጀሉን መፈጸሙን ከትናንት በስቲያ እሁድ ማመኑን የጀርመን ወንጀል ምርመራ ቢሮ ዛሬ አስታውቋል። የምርመራው ቢሮ ሰራተኞች ተጠርጣሪውን ከማሰራቸው በፊት መኖሪያ ቤቱን መፈተሻቸውን ነው የተናገሩት። ዛሬ ፍራንክፈርት ላይ የከፍተኛ አቃቤ ህግ ጌ ኡንግፎክ በሰጡት ጋዜጣዊ መግለጫ ግለሰቡ ይህን ድርጊት የፈጸመው በግለሰቦቹ ፖለቲካ አቋም ስለተበሳጨ ነው። ዲ ጀነራል ስታትስንግልሻፍት ፍራንክፉርት አማይን ኡንድ ዳስ የፍራንክፉርት አማይን አቃቤ ሕግና የጀርመን የወንጀል ምርመራ ቢሮ ባለፈው እሁድ ምሽት በማዕከላዊ ሄስ ግዛት የሚገኘውን የወንጀለኛውን መኖሪያ ቤት ፈትሸው ወንጀለኛውን ለተወሰኑ ጊዜያት በቁጥጥር ስራ ውለዋል። ግለሰቡ የተሰነዘረበትን ክስ ሙሉ በሙሉ አምኗል። ወንጀለኛው የመረጃ ዘረፋ ድርጊት የፈጸመበትና መረጃዎቹንም ይፋ ያደረገበትን ምክንያት ሙሉ በሙሉ መግለጽ ባንችልም ግለሰቡ እንደተናገረው የግለሰቦቹን መረጃ በሳይበር ይፋ የለቀቀው የአንዳንድ ሰዎች ይፋዊ አቋም አገላለጽ ስላበሳጨው ነው። ዩበዲ በትሮፍንን ግሽሄድ ናፍኩንት ፎን በስትምትን ኦፍኒችን ኦይዘሩን እስካሁን በተካሄደው ምርመራ ከሃያ ዓመቱ ወጣት ጋር አብሮ ወንጀልን የፈጸመ የለምም ተብሏል። ተፈጸመ በተባለው የመረጃ ዘረፋ ወደ አንድ ሺህ የሚሆኑ ፖለቲከኞችና ታዋቂ ሰዎች መረጃ ተሰርቋል። ከእነዚህ መካከል ወደ ሃምሳ የሚሆኑት ይፋ መደረጋቸው ተነግሯል። አሁን በመጨረሻ ወጣቱን ተጠርጣሪ በእስር ማቆየት የሚያስችል ሕጋዊ ድጋፍ ባለመኖሩ ተጠርጣሪው መለቀቁ ነው የተነገረው።